ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም፣ እንደምናመሻችሁ በዛሬው የጋቢና ጉዞ የዳንጎቴ ኩባንያ የኢትዮጵያ ስራ አስኪያጅ እና በሁለት ኢትዮጵያውያን ባልደረቦቻቸው ላይ የተፈጸመው ግድያ እየተጣራ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ማስታወቃቸውን፣ ኢትዮጵያና ሱዳን ተቃዋሚዎችን ለመርዳት ተስማምተዋል ስትል ኤርትራ ያሰማችውን አቤቱታና ኢትዮጵያ የሰጠችውን ምላሽ አካተናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሱዳን ይሄዱት በሁለታችን መካከል በርካታ የልማት አጀንዳዎች ስላሉን ነው። ከዚህ ውጭ የተጠቀሰውን ተግባር ለማከናወን የሚባክን ጊዜም ሀብትም አይኖረም። የምሽቱ እንግዳችን በቅርቡ ከእስር የተፈታው ኢትዮጵያዊ ጸሐፊ እስክንድር ነጋ በቅርቡ ከቤተሰቡ ጋር ለረጅም ጊዜ ከተለያየ በኋላ ተገናኝቷል። ከጽዮን ግርማ ጋር ያደረገው ውይይት ዝርዝር ይኖረዋል። እኛ የምንልበት ቦታ ላይ ነው ኢትዮጵያ የምታርፈው ሄዳ ሄዳ ሄዳ የምታርፈው እዛ ቦታ ላይ ነው። ያ በውስጥ የሚፈጥረው ጥንካሬ አለ። በታሪክ ውስጥ ትክክለኛ ወገን ሆኖ መገኘት የታሪክ መቋጫ ነው። ዲሞክራሲያዊ ስርዓት ነገራችን ላይ ታሪክ ሄዶ ሄዶ የሚቋጫ የሚያርፈው ዲሞክራሲያዊ ስርዓት ላይ ነው። ስለዚያ ነው የታሰብ። ስለዚህ ያ ሁልጊዜ የሚሰጠኝ የውስጥ ጥንካሬ አለና በኢትዮጵያ በዛሬው እለት የረመዳን ጾም ተጀምሯል። ረመዛኒት የሚሰራ መልካም ስራ ይህን ያህል ነው ምንዳው ተብሎ ሊገለጽ የሚችል አይደለም። ሰውን በመሰባሰብ ፍቅርን፣ አንድነትን፣ ህብረትን የሚያሳይበት ወርም ጭምር ነው። ረመዳን ለመላው ኢትዮጵያ ሙስሊሞች እንኳን ለአንድ ሺህ አራት መቶ ሰላሳ አላህ እንኳን በሰላም አደረሳችሁ። ሁሉንም ከዝግጅቶቻችን ታገኙታላችሁ። ከጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የዳንጎቴ ኩባንያ የኢትዮጵያ ስራ አስኪያጅና በሁለት ኢትዮጵያውያን ባልደረቦቻቸው ላይ የተፈጸመው ግድያ እየተጣራ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። በስራ አስኪያጁና በሁለት ኢትዮጵያውያን ባልደረቦቻቸው ላይ ግድያ የተፈጸመው በትናንትና እለት ነው። እስክንድር ፍሬው ተከታዩን ዜና ከአዲስ አበባ አድርሶናል። የዳንጎቴ ኩባንያ የኢትዮጵያ ስራ አስኪያጅ በሆኑት ዲፕ ካማራና በሁለት ኢትዮጵያውያን ባልደረቦቻቸው ላይ ግድያው የተፈጸመው ትናንት ከሰዓት በኋላ መሆኑን ዘገባዎች አመልክተዋል። ስራ አስኪያጁ ከኢትዮጵያዊው አሽከርካሪና ከጸሐፊያቸው ጋር የሲሚንቶ ፋብሪካው ከሚገኝበት አዳ በርጋ ወደ አዲስ አበባ በመመለስ ላይ እንደነበሩ ነው የተጠቆመው። ጠቅላይ ሚኒስትር ዶክተር አብይ አህመድ በትዊተር ገጻቸው ባሰፈሩትና በዋልታ ኢንፎርሜሽን ማዕከል በተጠቀሰው መልእክት በስራ አስኪያጁና በኢትዮጵያዊ ባልደረቦቻቸው ሞት ማዘናቸውን ገልጸዋል። ግድያውን የማጣራት ስራ መጀመሩንና መንግስት አጥፊዎችን ተጠያቂ እንደሚያደርግም ጠቅላይ ሚኒስትሩ አረጋግጠዋል። የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት ቀደም ሲል ባወጣው መግለጫ ተመሳሳይ ሐሳብ አንጸባርቋል። ህብረተሰቡም አጥፊዎቹን ለመያዝ በሚደረገው ጥረት ትብብር እንዲያደርግ ጥሪ አቅርቧል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከግድያው ጋር በተያያዘ በቁጥጥር ስር የዋለ ሰው ስለመኖሩ አልተገለጸም። ኮማንድ ፖስቱም ከመጀመሪያው መግለጫ በኋላ ያከለው መረጃ የለም። በጉዳዩ ላይ ማብራሪያ እንዲሰጡኝ የጠየቅኳቸው አዲሱ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሽዴም መረጃዎች ሊወጡ የሚችሉት በኮማንድ ፖስቱ በኩል መሆኑን ነግረውኛል። እንደ አውሮፓውያን አቆጣጠር በግንቦት 2015 ስራ የጀመረው ዳንጎቴ ሲሚንቶ ፋብሪካ ከአዲስ አበባ 100 ኪሎ ሜትር ባነሰ ርቀት ላይ ምዕራብ ሸዋ አዳ በርጋ ወረዳ የሚገኝ ነው። የኩባንያው ባለቤት የሆኑት አሊኮ ዳንጎቴ ከዚሁ ጋር በተያያዘ ዛሬ አዲስ አበባ እንደሚገቡም የተለያዩ ዘገባዎች አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በደቡብ ሱዳን ሁከት፣ ዝርፊያ፣ ጠለፋና ማስፈራራት በሰባት ሚሊዮን የሚገመቱ እርዳታ ፈላጊዎችን ለመድረስ እንቅፋት ሆኗል ሲል የተባበሩት መንግስታት ድርጅት የረዴት ሰራተኞችን አያያዝ አውግዟል። በዓለሙ ድርጅት የሰብአዊ ጉዳዮች ምክትል ኃላፊ ማርክ ሎኮክ ሲናገሩ ባለፉት ሁለት ወራት ጊዜ ውስጥ ብቻ አራት የረዴት ሰራተኞች ተገድለዋል ብለዋል። በኮንጎ ዴሞክራሲያዊ ሪፐብሊክ የተከሰተው የኢቦላ ወረርሽኝ ወደ ከተማ ተሰራጭቶ ቫይረሱ ሌላ አዲስ እልቂት እንዳያስከትል ተፈርቷል ይላል የአለም የጤና ድርጅት ደብልዩ ኤች ኦ። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የተባበሩት መንግስታት ድርጅት አባላት ዋሽንግተንን እንዲደግፉ ለማስፈራራት እየሞከሩ ነው ሲሉ የፍልስጤም ባለስልጣን ሃናን አሽራዊን ከሰዋል። የዩናይትድ ስቴትስ የማትፈልጋቸው ጉዳዮች ላይ ድምጽ የሚሰጡትን ሀገሮች እየተከታተለች ስማቸውን ትመዘግባለች ሲሉ ኒኪ ሄሊ ባለፈው ዓመት ዝተው እንደነበረም ይታወሳል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ የኤርትራ የውጭ ጉዳይ መስሪያ ቤት በዚህ ሳምንት ባወጣው መግለጫ ኢትዮጵያና ሱዳን ተቃዋሚዎችን ለመርዳትና የድንበር እንቅስቃሴያቸውን ለማሳለጥ ተስማምተዋል ብሏል። ሁለቱ መንግስታት የታጠቁ የኤርትራ መንግስት ተቃዋሚዎችን የቁሳቁስ ድጋፍ ለመስጠትና ቡድኖቹ በድንበር አካባቢ እንቅስቃሴያቸውን በነጻነት እንዲያከናውኑ ስምምነት ላይ መደረሱን ያትታል። ከአስመራ የወጣው መግለጫ የኢትዮጵያ የውጭ ጉዳይ ሚኒስ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሱዳንን በጎበኙበት ወቅት ያተኮሩት በሁለቱ ሀገሮች የምጣኔ ሀብትና ስልታዊ ትብብር ዙሪያ መሆኑን የውጭ ጉዳይ መስሪያ ቤቱ ዛሬ ምሽት ለአሜሪካ ድምጽ ሬዲዮ ገልጿል። የመስሪያ ቤቱ ቃል አቀባይ አቶ መለስ አለምን አነጋግሬያቸዋለሁ። እንደዚህ አይነት ክስ በኤርትራ በኩል ሲቀርብ አዲስ አይደለም፣ እንግዳ አይደለም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሱዳን የሄዱት ሁለታችን መካከል በርካታ የልማት አጀንዳዎች ስላሉን ነው። ከዚህ ውጭ የተጠቀሰውን ተግባር ለማከናወን የሚባክን ጊዜም ሀብትም አይኖረንም። ኤርትራን በተመለከተ ውይይት ተደርጓል። የአካባቢውን ሰላምና ጸጥታ በተመለከተ ከሱዳኑ ፕሬዚዳንት ኦማር አልበሽር ጋር በኢትዮጵያና ሱዳን መካከል በዘርፈ ብዙ ጉዳዮች ላይ ውይይት ተካሂዷል። ከዛ ውጭ የተጠቀሰውን ጉዳይ በተመለከተ ውይይት ለማድረግ አስፈላጊ አልነበረም። የኤርትራ የውጭ ጉዳይ መስሪያ ቤት ማስታወቂያ በተለይ በሁለቱ መንግስታቶች መካከል በኤርትራ መንግስት ላይ ተቃዋሚዎቹም በማስታጠቅ እንደዚሁም እርዳታ በመስጠት የሚሉ ቃላቶችን የያዘ ነውና የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ቃለ መሐላ በፈጸሙበት ንግግራቸው ከኤርትራ መንግስት ጋር ሰላምና በመተሳሰብ ላይ የተመሠረተ ግንኙነት ለመመስረት እንደሚሰሩ ተናግረው ነበር። እንደዚህ አይነት መግለጫዎች ሲወጡ በጠቅላይ ሚኒስትሩ ጥረት ወይ ሀሳብ ዙሪያ ምን አንድምታ ይኖረዋል? እንግዲህ አስተያየቱ ቀደም ሲል ለመግለጽ እንደሞክልኩት ትኩረት ከመሻት የመነጨ በመነጨ የተሰጠ አስተያየት ነው። አሁንም የባህሪ ለውጥ እንዳላሳዩ ከመግለጽ በስተቀር ምንም የተለየ ነገር የለም። በጣም ነው ማመሰግነው። አቶ መለስ አለም የኢትዮጵያ ውጭ ጉዳይ መስሪያ ቤት ቃል አቀባይ። ጊዜ ርስትልኝ ሄኖክ ወደ ምሽቱ የስቱዲዮ እንግዳችን እንለፍ። ከስድስት ዓመት ተኩል እስር በኋላ በቅርቡ ከእስር የተለቀቀው ጋዜጠኛ እስክንድር ነጋ እዚህ ዋሽንግተን ዲሲ የሚገኘው ስቱዲዮያችን ተገኝቶ ከዝግጅት ክፍላችን ጋር ሰፋ ያለ ውይይት አካሂዷል። ውይይቱን ያደረገው ከጽዮን ግርማ ጋር ሲሆን በትናንትናው ምሽት ዝግጅታችን ስለ ጋዜጠኝነት ሙያና ስለ ቤተሰቡ የተወያየንበትን ክፍል አቅርበናል። ባለቤቱ ሰርካለም ፋሲል የጥንካሬው ምንጭ መሆኗን እየገለጸ ነበር። የትናንቱ ቃለ ምልልሳችን የተገታው የዛሬው ከዛው ይቀጥላል። ከኔ በስተጀርባ ያለችው ሰርካለሞች ከኋላ ሆና ድጋፍ የምትሰጠኝ የሞራል ስንክ የምትሰጠኝ እሷለች። እሷን መተካት አልችልም። ስለ እሷ ተናግሬም ማብቃት አልችልም። አገርም ያውቀዋል። በነገራችን ላይ ልክ እንደገባሁ ሀገር ውስጥ እንደተቀበለችኝ ለኢትዮጵያ ሕዝብ ነው ቃል የገባችው በአደባባይ በሚዲያ ላይ ማለት፣ ልጃችሁን እመልሳለሁ ነው ያለች። ልጃችሁን እኔ ላስቀረው እፈልጋለሁ፣ ልጅ አባቱን ማሳደግ አለበት አላለች። ልጃችሁን እመልሳለሁ ላለች። እኔ ይህንን የሞራል ስንቅ ባልታጠቅ ወደ ትግሎ ለመመለስ በጣም ይከብደኝ ነበረ እና እኛ ቤት ውስጥ ጀግና ካለ ጀግና ካለ ስር ካለም ጀግና ነችን። ያደለው የቤተሰቡን ሁኔታ እዚህ ላይ እንግታውና ደግሞ ወደፊት በሌሎች ውይይቶች እንመጣለን። ለምንድን ነው መጀመሪያ አሜሪካን ሀገር የመጣኸውበት ጉዳይ ከአቶ በቀለ ገርባ ጋር በአንድ ውይይት ላይ ተጋብዛችሁ እንደሆነ አቶ በቀለም እዚህ መጥተው በነበረን ቃለ ምልልስ አንስተነዋል። እስቲ ደግሞ አንተ ንገረን የመጀመሪያው የጉብኝታችሁ አላማ ለምንድን ነው ምንድን ያደረጋችሁት ምንድን ያከናወናችሁት እንግዲህ በሁለት ይከፈላል የመጣንበት አላማ አንዱ ከዚህ ከአሜሪካ ውስጥ ካሉ እና የኢትዮጵያ ጉዳይ ከሚከታተሉ የመንግስትም አካል የሆኑ የሰብአዊ መብት ተቋማት ጋር ለመነጋገር ነው አንዱ የሚጋበዘን የአትላንቲክ ካውንስል የሚባል አንድ ተቋም አለ እሱ ጋር ብዞ ነው አንዱ የመጣ ነው አንዱ ምክንያት ለሌሎች የሚውዜ ጋበዞን አሉ ግን እሱ ጋር ብዞን ከአሜሪካ ባለስልጣናት ጋር ከአሜሪካ ፖሊሲ አውጪዎች ጋር ለመገናኘት እድል አግኝተናል፣ እና ሀገሪቷ ውስጥ ያለውን ሁኔታ የእኛ ግንዛቤ ምንድን ነው የሚለውን ተነጋግረናል፣ ለማስረዳት ሞክረናል። ሀገሪቱ ውስጥ ዲሞክራሲ እንደሚያስፈልግ ገና የምንፈልገው ዲሞክራሲያዊ ስርዓት እንዳልመጣ አስረድተናል። ይሄ አንዱ ፓርቲ ነው። ይሄ ሂደቱን አልተጠናቀቀም፣ አሁንም እየቀጠለ ያለ ሂደት ነው። በሚቀጥለው ሳምንትና ወዳኛውም ሳምንት ድረስ የሚቀጥል ነው። ሁለተኛው እዚህ ያለውን የዳያስፖራ ማህበረሰብ ለማመስገን ነው። እስር ቤት በነበርንበት ጊዜ እንድንፈታ ድምፅ አሰምቶልናል፣ ጮሆልናል፣ ሰርቶልናል። ስለዚህ ለዛ ምስጋና ለማቅረብ ነው። ግን በተለይ እስረኞች እንዲፈቱ ብቻ አይደለም። የዳያስፖራ ሚና በኢትዮጵያ ፖለቲካ ውስጥ በዛም ይወሰን አይደለም። ከዛም አልፎ ላለፉት 27 ዓመታት እንደ ከዛም አልፎ ላለፉት 40 ዓመታት በኢትዮጵያ ዲሞክራሲያዊ ስርዓት ሲመጣ ሲወድቅና ሲነሳ የኖረ የህብረተሰባችን አካል ነው። ለዛ ምስጋና ይገባዋል። የዲሞክራሲ ድምፅ ነው ዳያስፖራ የታሰሩት ድምፅ ነው። የተጨቆኑት ድምፅ ነው። ቤተ መንግስት ውስጥ ካሉት ጋር የወገነ ሀይል አይደለም፣ የወገነ የማህበረሰባችን አካል አይደለም። እና ታድጋ ሲወጣለት ነው የምናየው። ብዙ ጊዜ አክራሪ ነው፣ ሀገሪቱ ውስጥ ያለውን ተጨባጭ ሁኔታ በአግባቡ አያወቅም የሚለው የተለያየ ኔጋቲቭ ነገሮች ነው ስለ ዳያስፖራው ሲነቀር የምንሰማው። እውነታው ግን፣ ከዛ ገዝፎ ያለው እውነታ ግን ዳያስፖራው ለዲሞክራሲ ትልቅ ሀይል ነው። በሀገራችን ዲሞክራሲያዊ ስርዓት እንዲኖር ትልቅ አስተዋጽኦ ሲያበረክት ይኖረ ነው። አሁንም እያበረከት ነው። ከዚህ በኋላም ባለው ሂደት ትልቅ አስተዋጽኦ ለማበረከት የሚችል ነው። ዲሞክራሲያዊ ስርዓት በሀገራችን ለመገንባት የዳያስፖራው ሚና ያስፈልገናል። የተማረ ሀይል ቅንነትም አለ፣ ሀገራችን ለሀገራችን ቅንነት አለ። ጥሩ ነገር ማየት ፈልጋል። እዚህ በምዕራብ ዓለም ያየውን ነገር፣ በሌሎች ሀገራት ውስጥ ያየውን ነገር በሀገራችን ውስጥ መተግበር የሚፈልግ ነው። እውቀት አለው እና ይህንን መልእክት ልናስተላልፍለት እንፈልጋለን። እና አንድም የመጣ ነው ከዳያስፖራው ጋር ካለው ኮሚኒቲ ጋር ምስጋና ለማቅረብ እና ሀገሪቱ ውስጥ ያለውን ደግሞ ተጨባጭ ሁኔታ ለማስረዳት ነው። እያከናወናችሁ ነው ያላችሁት። አሁን አሁን ገና ወደ ዳያስፖራ ኮሚኒቲ አልገባንም። አሁን ከአሜሪካኖች ጋር ነው ፕሮግራማችን የተጣበቀው። ከእነሱ ጋር ለመገናኘት እየሞከርን እና ለማስረዳት እየሞከርን ነው። እስቲ ወደ እስር ቤት እንመለስ። ወደ አንተ ወደ ነበርክበት ስድስት ዓመት ተኩል ነው በእስር ቤት ያሳለፍከው። በዛ በስድስት ዓመት ተኩል ውስጥ በጣም እንደው የእስር ቤት እስር ቤት ሆነው ጥሩ ጊዜ እንደሌለው ይታወቃል ይገመታል። ግን በጣም መጥፎ ጊዜዎች ነበሩ ለእኔ የምትላቸው ተስፋ የቆረጥክባቸው ወይም እንደዚህ ከተፈረደ 18 ዓመት ነው የተፈረደብህ። ና ከተፈረደው የ18 ዓመት ጊዜ ውስጥ እንዴት ወሎ እፈታለሁ ብለህ ያልጠበክበት ወይም ተስፋ የቆረጥክባቸው ጊዜዎች እስቲ የትኞቹ ናቸው? ተስፋ ቆርጥህ የነበረው ወይ ካልሽ ልጀምር፣ እኔ ተስፋ ቆርች አላቅም፣ ግን በራሴ ጥንካሬ አይደለም። ሁለት ምክንያት አለኝ ተስፋ ልቆረጥኩበት በጣም በጨለመበት ሰዓት ማለት ነው። ረዥም ጊዜ እስር ቤት እንደማሳለፍ በጣም በደመደብኩበት ሰዓት እንኳን ማለት ይሆናል። አንደኛና ዋነኛ መጽሐፍ ቅዱስ ነው። ምንም ነገር ያጋጥምሽ ሄደሽ መልስ የምታገኝበት መጽሐፍ ነው። ስለዚህ መጽሐፍ ቅዱስ ነበረኝ፣ እኔ ወደ መጽሐፍ ቅዱስ እሮጣለሁ። ጠዋትም ማለት እስር ቤት በነበርኩበት ስድስት ዓመታት ተኩል በሙሉ ከመጽሐፍ ቅዱስ ተላቅ እና ያ ትልቅ ድጋፍ ነበረኝ። ይሄ አንዱ ነው። ይሄ መንፈሳዊ አስፔክት ነው። ሁለተኛው ደግሞ ፖለቲካው አለ። በፖለቲካው ረገድ እኔ የቆምኩለት ዓላማ የዲሞክራሲ ዓላማ መጨረሻ ላይ አሸናፊ እንደሚሆን አንድም ሴከንድ ተጠራጥሬ አላውቅም። በትክክለኛው መንገድ ላይ እንዳለሁ ጥርጣሬ ኖሮኝ አያውቅም። እርግጥ ታስሬያለሁ፣ የምንፈልገው ነገር ገና አላገኘንም። ግን ዞሮ ዞሮ ነገሮች በቀጥታ ሄዱ፣ በተዘዋሪ ሄዱ፣ ፈጥነውም ደረሱ፣ አርፍዶም ደረሱ። መጨረሻ ላይ እኛ የምንለው ነገር ኢትዮጵያ ውስጥ የሚሆኑ እኛ የምንልበት ቦታ ላይ ነው ኢትዮጵያ የምታርፈው፣ ሄዳ ሄዳ ሄዳ የምታርፈው እዛ ቦታ ላይ ነው። ያ በውስጥ የሚፈጥረው ጥንካሬ አለ። በታሪክ ውስጥ ትክክለኛ ወገን ሆኖ መገኘት የታሪክ መቋጫ ነው። ዲሞክራሲያዊ ስርዓት በነገራችን ላይ ታሪክ ሄዶ ሄዶ የሚቋጫው የሚያርፈው ዲሞክራሲያዊ ስርዓት ላይ ነው። ለዛ ነው የታሰብ። ስለዚህ ያ ሁል ጊዜ የሚሰጠኝ ውስጥ ጥንካሬ አለ። እና በየትኛውም ወቅት ላይ ተስፋ ቆርጫ አላቅም። እስር ቤት ውስጥ የነበረው ሁኔታ ምን ይመስላላችሁ? እንግዲህ በሁለት ከፍለዋለሁ። ከስድስት ዓመት ተኩሉ የመጀመሪያን ሁለት ዓመት ከእስረኞች ጋር ነበረ፣ ከአጠቃላይ እስረኞች ጋር ነበረ ያሳለፍኩት። ቀሪውን አራት ዓመት ተኩል ግን በእስር ቤት ውስጥ እስር ቤት አለ። በእስር ቤት ውስጥ ያው ለአስቸጋሪ እስረኞች የሚባል እስር ቤት አለ፣ እና እዛ ውስጥ ነው ያሳለፍኩት። የጥቂት እስረኞች ተመርጠው ለብቻቸው የሚታሰሩበት ቦታ ነው። እና በዚህ ሁኔታ ውስጥ በነበርኩበት ጊዜ እዛ ግቢ ውስጥ ዋይት ሀውስ የሚባል ቦታ አለ። ሶስት አራት እስረኛ ጋር ነው የምትታሰር፣ ለብቻሽ ተገለሽ ማለት ነው። ከሌሎች እስረኞች ጋር አትገናኝም እና እዛ በነበርንበት ቦታ ላይ ግቢ የለውም። አንዱ ትልቁ ችግር እሱ ነበር። አሁን የነበርኩበት መጨረሻ ላይ የነበርኩበት ቦታ ላይ በር ከፍተን ከክፍላችን ስንወጣ ወደ ጎን ሶስት ሜትር ከሶስት ሜትር በኋላ አጥሯል። ወደ ላይ ደግሞ ዘጠኝ ሜትር ነው ሶስት በዘጠኝ ነው ሀያ ሰባት ካሪ ነች ግቢዋ እና ከግቢዋ ይልቅ ውስጥ ያለንበት ክፍል ይሰፋ ነበር። አራት ዓመት ተኩል በዛ ሁኔታ ውስጥ ነው እኔ ያሳለፍኩትና ሌሎች ሶስት አራት እስረኞችም እንደዚሁ ሆነን ያሳለፍነው ማለት ነው። ስለዚህ ብቻችሁን ወይም የተከለለ ቦታ ላይ እስር ቤት ስላሳለፍክ ስለ ሌሎች እስር ቤት እስረኞች የማወቅ እድልህም በጣም የጠበበ ይሆናል ማለት ነው። ከሌሎች እስረኞች ጋር አትገናኝም። ከቤተሰቦችሽ ጋር ያለው ግንኙነት እኔ ሁለት ሰው ብቻ ነበር ስጠይቀኝ የነበረው የባለቤቴ እናት እና ሌላ አንድ ሰው። ከጓደኞችሽ ማንም ሊጠይቅሽ አይችልም ያው ያለሽ ሁሉ ነገር የተገደበበት እስር ቤት ማለት ነው። እና እዛ በነበርኩበት ጊዜ ነው፣ በነገራችን ላይ መጽሐፍ ቅዱስ የተከለከልኩት። እኔ እጄ ላይ የነበረው አዲስ ኪዳን ነው፣ በእንግሊዝኛ ያለ መጽሐፍ ቅዱስ ማለት ነው። ብሉ ኪዳን እንፈልግ ነበረ። ብሉ ኪዳን እና አዲስ ኪዳን ያለበትን መጽሐፍ ቅዱስ ከሶስት ዓመት በላይ ተከልክዬ ቆይቻለሁ። መጽሐፌን በሙሉ ተወስዷል። ወረቀት ተከልክሏል እንዳይጻፍ። ይሄ ነው መጀመሪያውንም ወደዛ ያስገባኝ አትጻፍ የሚለው ትጻፍ ጽፋለ የሚል ክርክር ነው። ውጭ የነበረው ክርክር እስር ቤት ውስጥም ገብቶ ማለት ነው። ከዛ በኋላ ወረቀት ተከለከለ፣ እስክሪፕቶ ተከለከለ፣ መጽሐፎችን ሁሉ መጽሐፎችን ሁሉ ተቀማ። መጽሐፍ እንዳይገባ ተደረገና መጽሐፍ እንዳይገባ ሲደረግም አብሮ መጽሐፍ ቅዱስ እንዳይገባ ተደረገና ና ሶስት ዓመት ተከላክሬበት መልስ ሳላገኝ ነው የወጣሁት። መጽሐፍ ቅዱስ እንዳይመለከት እሱ ነው። በነገራችን ላይ ከስድስቱ ዓመት ተኩል እስር በሀሰት ከመከሰሴን በላይ የሚያሳዝንኝ መጽሐፍ ቅዱስ መከልከል ነው። እሱ መከልከል አልነበረበትም። በግሜ ደጋግሜ ደግሞ ነግሬያቸዋለሁ። ፖለቲካው ሌላ ጉዳይ ነው፣ እንቶ ፖለቲካ በሃይማኖት ግን መለያየት የለም። ምንልበበት ሃይማኖትን እዚ ውስጥ የምናስገባበት ነገር የለም። እኔ መጽሐፍ ቅዱስ ልከልከል አይገባል። ምንም ነገር ላድርግ፣ ምንም ላስቸግር፣ ምንም ልፈጽም፣ መጽሐፍ ቅዱስ ሲጠይቅ ግን መጽሐፍ ቅዱስ መከልከል የለበትም ብዬ ለምኛለው። ዓለም አቀፉ ማህበረሰብ አብሮ ለምነዋል። ሰብአዊ መብት ማወቃቸውም አብረው እኔ ብቻ አይደለሁም ያልተሰማሁት፣ ሌላም ከውጭም ያለው ሀይል አብሮ ለመኖ መጽሐፍ ቅዱስ እንኳን አልተፈቀደልኝም። በዚህ ውሳኔያቸው እስከ መጨረሻው አዝናለሁ፣ ግን ይቅር እላለሁ። ይሄ ማለት ቂም ቋጥረለሁ ማለት አይደለም። ግን ምንድነው አንተ ጋር የቀረው ከእስር ዘመን ብት የመጽሐፍ ቅዱስ ጉዳይ ነው። ግን ለቂም አይደለም ለበቀል አይደለም። ከሱ በፊት ሰባት ጊዜ ታስረሃል። እንዲሁም እ መጨረሻ 12 ቀን ስትጨምር እኮ ዘጠኝ ትወጣለች። ከዛ ፊት ስምንት ነው። በዚህ በአስቸኳይ ጊዜ አዋጁ አስቸኳይ ጊዜ ደግሞ ቀን ቀን ተጨምሯል። ሌላ አስረኛ እንዳይኖር ነው የምሰጋው። ኋላ ስንሄድ መጀመሪያ ጋዜጣ ስትጀምር ኢትዮጵስ ነበር የጀመርከው እና እንዴት ነው ወደ ፖለቲካ ጋዜጣ ሄድከው? ከአሜሪካን ሀገር ወደ ኢትዮጵያ ሄደ እሱን ጀመር ወደ ፖለቲካ ጋዜጣ እንዴት ሄድክ? እኔ ሌላ ከፖለቲካ ጋዜጣ ውጭ ሰርች አላውቅም። ኢትዮጵስ የመጀመሪያ ጋዜጣ የፖለቲካ ጋዜጣ ነች፣ የመጀመሪያ የፖለቲካ ጋዜጣ ምናች። ማለትም ከዚህ ስመለስ መጽሄቶች ነበሩ። መጽሄቶቹ ግን ፈራ ተባይሉ ነበር። ስለ አንድነት ይጽፋሉ። አንድነት በጣም አስፈላጊ ነገር ነው፣ ዲሞክራሲ አስፈላጊ ነገር ነው ብሎ ይጽፉ ነበር። ግን መንግስትን የሚተች አንድም መጽሄት አልነበረም። ጋዜጦችም ነበሩ አንድ ሁለት፣ እነሱን በተመሳሳይ መንገድ። እኔ ደግሞ እዚህ የምዕራቡ ዓለም ኤክስፖር ነበረ። እንደገና ደግሞ ለውጥ መጥቷል። በኢትዮጵያ ብቻ አይደለም ለውጡ የተከሰተው፣ በዓለም ደረጃ ነው። በዓለም ደረጃ ነው ኮሚኒዝም የፈረሰው። ኢትዮጵያ ውስጥ የመጣው ለውጥ የዛ አካል ሆኖ ነው። ስለዚህ ኢትዮጵያ ብቻ ሳይሆን ዓለም ተለውጠዋል ተለውጣለች። ስለዚህ ለምንድነው ነው ኢትዮጵያ ውስጥ መንግስትን መተቸት የማይችል ጋዜጣ የማይኖረው የሚል ጥያቄ ራሴን የጠየኩትና ይሄንን እስኪ ልሞክረው ብዬ ኢትዮጵስ የመጀመሪያ ጋዜጣ ሆነች መንግስትን ተችታ ተቃውማን ነው ለመውጣት። ስለዚህ በሁለተኛው እትም ነው መሰለኝ፣ ወዲያው እንግዲህ ኢህአደግ ዲሞክራሲ ያለ ብሎ የሚመጻደቅበት ሰዓት ነበር። ኑ እንዳፈለጋችሁ ስሩ የሚልበት ሰዓት ነበር። እና በተግባር ስንፈት ነው በኢትዮጵያ ውስጥ ግን በሁለተኛው እትም ይመስለኛል፣ እስር ቤት ገባን፣ ተደበደብን። እስር ቤት ይቻላል፣ እስር ቤት መግባት ይቻ፣ እስር ቤት ገብተም እኔ ጥፊ ቀመስ አረሳትም፣ የመጀመሪያ ጥፌን አረሳትም። በድብደባም የታጀበ እስር ላይ ይገባል ማለት ነው እስክንድር በስቱዲዮችን መጥቶ ከጽዮን ጋር ያደረገው ቆይታ አልተጠናቀቀም። የመጨረሻው ክፍል በተለይ ደግሞ ስለ ዴሞክራሲ ስርዓት ግንባታ የሚያወሳው ቅዳሜ ምሽት የሚቀርብ ይሆናል። እንድትከታተሉ ከወዲሁ እንጋብዛችኋለን። ሙሉውን ደግሞ በዚህ በሳምንቱ መጨረሻ ፌስቡክ ላይ አት ቪኦኤ አማሪክ ላይ በድረ ገጻችንም እንደዚሁ ይቀርባል። እንድትከታተሉ እንጋብዛለን። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። በእስልምና ሃይማኖት ቅዱስ የረመዳን የጾምና የጸሎት ወቅት በዛሬው ዕለት ተጀምሯል። መስታወት አራጋው ያነጋገረቻቸው የእስልምና ሃይማኖት ተከታዮች ወቅቱ አብሮነትን ማጠናከሪያ በጸሎት የመትጊያና የፍቅር ነው ይላሉ። اللهم <سؤال> اهدنا في من هديت وعافنا في من عافيت ዩናይትድ ስቴትስ ውስጥና በመላው ዓለም ረመዳንን የምታከብሩ ሙስሊሞች ሁሉ ሰላምታዬና መልካም ምኞቴ ይድረሳችሁ ሲሉ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ መልእክት አውጥተዋል። ቅዱስ ቁርአን ለነቢዩ መሐመድ በፍቅርና በጸሎት የተገለጸበትን ቅዱሱን ረመዳን ወር ሙስሊሞች እንደሚያስቡት በመልእክታቸው ጠቅሰው ይህንን ቅዱስ ጊዜ ብዙዎች የሚያከብሩት በጾም፣ በዘካ በሶላትና ቅዱስ ቁርአንን በመቅራት እንደሆነ አስታውሰዋል። የረመዳን ወር በኢትዮጵያ እንዴት እየተከበረ ነው? ሁሴን ከድር ጋዜጠኛና የስነ ጽሁፍ ባለሙያ ነው። በአጭሩ አብራርቶልናል። ረመዳን እንግዲህ ከተከበሩት ወራት መካከል አንዱ ነው። የረመዳን የዘጠነኛ ወር ነው። በአረበኛ አቆጣጠር ወሩን ሙሉ በዓል እንደማለት ነው በመላው ዓለም። ምክንያቱም ወሩን ሙሉ በዓል የሚባልበት አብዛኛው ማህበረሰብ ትስስሩን የሚያደርገው ከመንፈሳዊ ከሃይማኖታዊ ጉዳይ ጋር በመሆኑ ማለት ነው። ወጣቱም ትላልቅ ሰዎችም ከሃይማኖታዊ ጉዳይ ጋር ትስስር ያድርጋሉ። ቀንም ሙሉ በጾም ተርቦ መዋል አለ፣ ምሽት ላይ ደግሞ ለረጅም ሰዓት ስግደት ሳለ በዚህም የተነሳ ልብ ይሳሳል። የአብዛኛው ሰው ልብ ይሳሳል፣ መንፈሱ ልዝብ ይላል። ሌላ ጊዜ የሚኖርበት ትዕቢት ይቀንሳል፣ ሸር ይሆናል፣ ሰጪ ይሆናል። ይህ የእዝነት ወር ነው፣ የመተሳሰብ ወር ነው፣ የፍቅር ወር ነው። በእርግጥ ሌሎች ወራት የክፋት ወሮች ናቸው ማለት ይሄ አይደለም። ይሄ ሲባል ወደዛ እንዳይታሰብኝ በይበልጥ ፈጣሪ አላህ የረመባን ለእኔ ነው ጾም ለእኔ ነው አሰሙሉ ዋና ጊዜ ብሏል። እኔ ነኝ ምንዳውን የሚከፍለው። ደግሞ ረመባን ውስጥ የሚሰራ መልካም ስራ ይህን ያህል ነው ምንዳው ተብሎ ሊገለጽ የሚችል አይደለም። እያንዳንዱ ሱና የነቢዩ ሰለላ ስለም ፈለግ መከተል ሌላ ጊዜ ያገስገኝ ከነበረው ማርክ ወይም አጅር የበለጠ የሚገኝበት ጊዜ ስለሆነ ወጣቱም ሌላውን ማህበረሰብ በጣም የሚሳትፍበት ጊዜ ነው። መሐመድ አወል በንግድ ስራ ነው የሚተዳደረው። እሱና እኩያ ሌሎች ወጣት ሙስሊም ጓደኞቹ በመሰረቱት ማህበር አማካኝነት በአዲስ አበባ በተለያዩ ቦታዎች የሚኖሩ ችግረኞችን በመርዳት ላይ ይገኛሉ። ዘንድሮ ትንሽ አንድ ለየት ያለ ነገር አለ። በወጣቱ ዙሪያ አካባቢ ሁሉም ወጣት ሙስሊሞች በየአካባቢያቸው ያሉትን የኪኖች ችግርተኞች ጾም ጾመው የሚያፈጡ የሌላቸው ሰዎች፣ ዘንድሮ ወጣቱ ከሚገባው በላይ ተንቀሳቅሶ በአካባቢው ላይ ያሉትን የኪን የሆኑትን ሰዎች ገንዘብ በማሰባሰብ ቁሳቁስ በማሰባሰብ እና አስፈላጊ ይሆናሉ ብሎ ያሉትን ነገሮች በሙሉ በመለገስና በመስጠትና በመዘየር ዘንድሮ በጣም ለየት ያደርገዋል። ዘንድሮ የሰጠናቸው አሁን ግጭትም ዘይትምና አልባሳት አይደለም። ሰውየው የቤቱን ውስጡን የሚያውቀው እራሱ ነው እና ዘንድሮ በጠሬው ገንዘብ እንስጣቸው በሚል ለእያንዳንዱ ስምንት ስምንት መቶ ብር ሰጠናል። ሌላው ረመዳን ያው ለወጣቱ ያው ከአመት አመት ለውጥ አለው አልሐምዱላ ረብልዓለሚን በጣም ብዙ ለውጦች አሉ። መስጊዶች ይሰዳሉ፣ ይተባበራሉ። ህብረቱም ማሻላ የሆነ ነው። ምን እናድርግ ነው ምን እንጠ ነው ምን እናውጣ ነው በበጎ ስራ ላይ አምና ከነበረው ካች አምና ከነበረው ዘንድሮ ላይ ግን በጣም ማሻላ የሆነ ደስ የሚል ድርጊት ነው እየተደረገ ያለው እየተንቀሳቀሰ ያለው። ስለዚህ ለመላው ኢትዮጵያ ሙስሊሞች እንኳን ለአንድ ሺ አራት መቶ ሰላሳ ዘጠነኛው ስራ አላህ እንኳን በሰላም አደረሳችሁ። አላህ ደግሞ ረመዳናቸውን ከሚቀበላቸው የአላህ ባሪያዎች አላህ አድርገን። ሰዲቅ አህመድ ነዋሪነቱ በዩናይትድ ስቴትስ ነው። የረመዳን ጾም በዋሽንግተን ዲሲና አካባቢዋ እንዴት እንደሚከበር ገልጾልናል። በዋሽንግተን ዲሲና በአካባቢዋ ያለን ኢትዮጵያውያን የሚያሰባስበን ፈርስት ጅራ የኢትዮጵያን ሙስሊም ማህበር አለ እንደዚሁም ደግሞ በየአቅራቢያዎቻችን ላይ ያሉ የተለያዩ መስጊዶች አሉ ማለት ነው። ወደ እነዛ መስጊዶች እየሄድን በየምሽቱ የሚደረግ ሰላት አለ ተራዊህ የሚባል ያንን እንሰግዳለን። እንደየአስፈላጊነቱ ደግሞ ኢፍጣር ወይም ደግሞ ጾማችንን በምንፈታበት ሰዓት ቤታችን ላይ ወይም ደግሞ በአቅራቢያው ወዳሉት መስጊዶች በመሄድ እናፈጥራለን። በተለይ ፈርስ ጅራ የኢትዮጵያን ሙስሊሞች መካከል በየቀኑ የኢፍጣር ፕሮግራምን የሚያዘጋጅ በመሆኑ ብዙ ሰዎች ወደዛ እየሄዱ ያፈጥራሉ። እንደዚሁም ደግሞ በሳምንት አንድ ቀን በትልቅ አዳራሽ ውስጥ ቅዳሜ ቅዳሜ እንሰባሰብና ኢትዮጵያውያኑ በሙሉ እዛ ቦታ ላይ እናፈጥራለን። አልፎ አልፎም ክርስቲያን ወገኖቻችን ቅዳሜ ዕለት በመምጣት ከኛ ጋር በመሆን ይሄንን የሰላሳ ቀን በዓል እንግዲህ ከኛ ጋር አብረው ያከብራሉ ማለት ነው። እዚህ ሀገር የተወለዱ ህጻናቶችም አብረው በመምጣት ይህንን የኢትዮጵያዊነት ትስስርና አብሮነትን የሚያዩበት አጋጣሚ በጣም የሰፋ ነው። ኢትዮጵያ ውስጥ በሚጾምበት ሰዓት በአጠቃላይ ብዙ ነገሮች አሉ። ብዙ የሚጾሙ ሰዎች አሉ። የተለያዩ እንቅስቃሴዎች አሉ። ድምፆች ይሰማሉ፣ ማታ ማታ የጸሎት ድምፆች ወይም ተራዊህ በሚሰገድበት ሰዓት። እንደዚሁም ደግሞ የተለያዩ የሚደረጉ ዝክሮች ወይም ደግሞ ሜዲቴሽን ይኖራል እና እነዛን ይሰማል እና አገሩ ራሱ ጾም ጾም ይላል። እዚህ ግን ያው እነዚህ ነገሮች አይታዩም፣ ወደ መስጊድና ወደ እምነት ቦታዎች ካልተኬደ በስተቀረ ማለት ነው። ቀኑም እዚህ በሚጾምበት ሰዓት በጣም ይረዝማል እና ከሌሊቱ አስር ሰዓት ከሰላሳ አምስት አካባቢ ጀምሮ እስከ እንግዲህ ምሽቱ ሁለት ሰዓት ከአስራ አምስት ድረስ በጾም ነው የምናሳልፈው ማለት ነው ቀኑ ረዘም ይላል የአየሩም ሁናቴ እንደ ኢትዮጵያ አይደለም ግን እዚህ ላይ ልብ ሊባል የሚገባውን ነገር ቢኖር ጾም በተለያየ ጊዜ በተለያየ የአየር ሁናቴ በተለያየ መልካምድራዊ አቀማመጥ የሚጾም በመሆኑ የተለያየ ልምድን ማዳብር ይቻላል አይደለም እኛ ቀደም ሲል ከሌላ ዓለም የመጣ ነው ቀርቶ እዚህም ሀገር የተወለዱ ህፃናቶች ይህንን ሀንድል አድርገውት ጾማቸውን እየጾሙ ይገኛሉ ማለት ነው ቢሆንም ግን ያው እንደ ሀገር አይሆንም ያንን ጣዕም ግን ለመፍጠር ብዙ ጥረቶች ይደረጋሉ። በተለይ እንደ ዋሽንግተን ዲሲ አይነት ባሉ ብዙ ኢትዮጵያን ባሉባቸው ከተሞች ያው አገርን መልሶ እዚሁ እያስታወሱ የሀገርን ጣዕም ለመፍጠር ጥረት ይደረጋል። ሰውን በመሰባሰብ ፍቅርን፣ አንድነትን፣ ህብረትን የሚያሳይበት ወርም ጭምር ነው። ረመዳን መስታወት። መልካም ጾም። በጣም ጥሩ በጣም አመሰግናለሁ። እንግዲህ በመላው ኢትዮጵያ ለሚገኙት ወገኖቼ በሙሉ እንኳን ለረመዳን ወር በሰላም አደረሳችሁ። መልካም ረመዳን ይሁንላችሁ። ረመዳን ሙባረክ ለማለት ወዳለሁ። የምትከታተሉት ጋቢና ቪኦኤ ነው። ሄኖክ እንግዲህ ስቱዲዮ ለአንድ ደቂቃ የያዝናት አንድ እንግዳለችን በአካል እዚህ ተቀምጣለች። ወይዘሮ ራሄል አባይነት ትባላለች። አዲስ አበባ ውስጥ ነሚያ ኦቲዝም ማዕከል አላት። እስቲ ሰፋ ያለ ውይይት አለን የምናቀርበው ግን አጠር አድርገሽ ለጋቢና ቪኦኤ አድማጫችን ምትሰሩት ለምንድን ነው እዚህ የመጡት የሚለው ለምንድን ነው የመጣሹ እዚህና ምንድን ነው ምጠብቂው የሚለውን እስቲ አብራሪለን። እሺ አመሰግናለሁ። ይሄ ድል ስለተሰጠኝ በመጀመሪያ ወደ አሜሪካን ሀገር የመጣሁት የነህሚያ ኦቲዝም መስራችና ዳይሬክተር ነኝ። ምክንያቱም ሶስት ልጆች አሉኝ። ሁለተኛ ልጄ የኦቲዝም ተጠቂ ነው። በዛ የተነሳ ነው ይሄንን ሴንተር ለመክፈት የበቃሁት። በሰዓቱ አንድ ትምህርት ቤት ብቻ ስለነበረ የእኔ ልጅ ደግሞ በተጠባባቂነት ተመዝግቦ ነበር ከዛ በኋላ በመነሳት ብዙ ተማሪዎች በተጠባባቂ እንደተመዘገቡ ሳቅ፣ ለምን አንድ ስራ አልሰራም፣ የምችለውን ያህል ለምን ልጆቹን አልረዳም፣ ለራሴም ልጅ ለሌሎቹም በማለት ነህሚያ አውቲዝም ሴንተር ከተከፈተ አሁን ሰባት አመት ሊሞላው ነው። በዚህ ጊዜ ውስጥ ወደ አስራ ሁለት የሚሆኑ ልጆች ወደ መደበኛ ትምህርት ቤት ለመላክ ችለናል ግን አራቱ ያው እድል አግኝታ ወደ ተለያዩ ሀገር ሲወጡ ስምንቱን ቀጥተኛ ትምህርት ቤት በመግባት በመማር ላይ ይገኛሉ። ዋናው ነገር ምንድነው? ኦቲዝም ኢትዮጵያ ውስጥም ያለው ችግሩ ሶስት ሴንተር አለ። ሶስታችንም ወላጆች ነን። ስለዚህ አሁን ከውጭ ካለው ማህበረሰብ ጋር በመቀናጀት እርዳታዎችንም ለማሰባሰብ ጭምር ነው የመጣሹ። ሰፋ ያለ ውይይት አድርገናል። በቪዲዮም በሬዲዮም ፕሮግራማችን ይዘን እንመለሳለን። እዚህ ስቱዲያችን ግን ተገኝተሽ ሀሳብሽን ስላካፈልሽን ወይዘሮ ራሄል አባይነህ በጣም እናመሰግናለን። እናመሰግናለን ው ዝግጅታችን ተጠናቋል። ፌስቡክ አትቪ አማሪክ ላይ አስተያየቶቻችሁን ላኩልን። ሁልጊዜም ቢሆን እንቀበላለን። ስናስተናግዳቸው ያመሸ ነው ሄኖክ ሰማግዜር ና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን በነገው ምሽት ዲጄ ፋሱ የሙዚቃ ፕሮግራም ጋር ተመልሰን እንመጣል። መልካም ምሽት። So den radon amerikaner